ስፖርት ጤና ይስጥልኝ አድማጮች። ኢትዮጵያውያን አትሌቶች ዩናይትድ ስቴትስ ሂውስተን ውስጥ በተከናወነው የግማሽ ማራቶን የሩጫ ፉክክር በወንዶችም በሴቶችም አሸንፏል። ቃለመጠይቅ አድርገናል። በማራቶንም ድል ቀንቷቸዋል። ፉክክሩ በተጧጧፈበት የእንግሊዝ ፕሪምየር ሊግ አንድ ተስተካካይ ጨዋታ የሚቀረው መሪው ሊቨርፑል ተከታዩ አርሰናልን በስድስት ነጥብ ርቆታል። በጀርመን ቡንደስሊጋ ባየር ሊቨርኩሰን ባየር ሚንሽንን እግር በእግር እየተከተለ ነው። በዘንድሮ የፎርሙላ አንድ የመኪና እሽቅድምድም ሌዊስ ሃሚልተን ለሰባት ጊዜያት የዓለም ባለድል በሆነበት መርሴዲስ ሳይሆን በሌላ ተሽከርካሪ ብቅ ብሏል። ደጋፊዎቹንም Am stema moale, un costume. በቅድሚያም አትሌቲክስ ዩናይትድ ስቴትስ ሂውስተን ውስጥ ትናንት በተከናወነው የግማሽ ማራቶን የሩጫ ፉክክር በወንድም በሴትም ኢትዮጵያ አሸነፈች። በወንዶች ፉክክር ኢትዮጵያዊው አትሌት አዲሱ ጎበና 59 ደቂቃ ከ17 ሰከንድ በመሮጥ አንደኛ ወጥቷል። አሜሪካዊው አትሌት ኮነር ማንዝ ከአዲሱ እግር በእግር ተከትሎ በመግባት እንዲሁም ታንዛኒያዊው ሯጭ ጋብርኤል ጌይ በአንድ ሰከንድ ብቻ ልዩነት ሁለተኛ እና ሶስተኛ ደረጃ አግኝቷል። 59 ደቂቃ ከ ሰከንድ ሩጦ አራተኛ ደረጃ ያገኘውም ኢትዮጵያዊው አትሌት ጀማል ይመር ነው። በሴቶች ፉክክር ኢትዮጵያዊቷ አትሌት ሰናይ ጌታቸው አንድ ሰዓት ከ6 ደቂቃ ከ5 ሰከንድ በመሮጥ አንደኛ ወጥታለች። ሌላኛዋ ኢትዮጵያዊት አትሌት ቡዜ ድሪባ አሜሪካዊቷ ዋይኒ ኬላቲን በመከተል የሶስተኛ ደረጃ አግኝታለች። በዋይኒ የተቀደመችውም በ39 ሰከንዶች ብቻ ነው። በሂውስተን የ42 ኪሎ ሜትር ማራቶን ሩጫ ደግሞ ኢትዮጵያዊቱ አትሌት ቁመሺ ሲጫላ 2 ሰዓት ከ20 ደቂቃ ከ42 ምስክን በመሮጥ አንደኛ ደረጃ አግኝታለች። አሜሪካዊቷ ኤሪካ ኬምፕን በመከተል ኢትዮጵያዊያቱ አቶ ትዕግስት ኃይለስላሴና ሀና ዲባባ የሦስተኛና ና የአራተኛ ደረጃ አግኝቷል። በወንዶች የማራቶን ፉክክር ኤርትራዊው አትሌት የማነ ኃይለስላሴ በእስራኤላዊው ሯጭ አይምሮ አለሜ በስምንት ሰከንዶች ብቻ ተበልጦ ሁለተኛ ወጥቷል። የገባበትም ጊዜ ሁለት ሰዓት ከስምንት ደቂቃ ከ25 ሰከንድ ሆኖ ተመዝግቧል። አድማጮች፣ ምስጋናው ታደሰ የኢትዮ ኤፍኤም 107.8 የኢትዮ ስፖርት ዋና አዘጋጅና አቅራቢ መስመር ላይ ነው። ምስጋናው ሰሞኑን ኢትዮጵያን አትሌቶች በተለይ በማራቶን ውድድር ከፍተኛ ድል እያስመዘገቡ ነው። የቅርቡን እንኳን ብንመለከት ትናንት ሂውስተን ውስጥ በወንድም በሴትም በግማሽ ማራቶን አሸንፈናል በማራቶንም ጭምር ነው ያሸነፍነው። ከዛ ቀደም ብሎ ደግሞ እጅግ በርካቶችን ያስደመመ ውጤት በዱባይ ማራቶን ተገኝቷል። በወንዶችም በሴቶችም ከአንደኛ እስከ አስራ አራተኛ ና እስከ አስራ ስድስተኛ ተከታትለው በመግባት ነው ውጤት ያስመዘገቡት። ይህ ውጤት ለቀጣይ ውድድሮች በተለይ ለለንደን ማራቶን ከወዲሁ ምንን ያመለክታል? አመሰግናለሁኝ። አንተም እንደጠቀስከው እንግዲህ ኢትዮጵያውያን አትሌቶች አዲሱ የፈረንጆች ዓመት ከረገባ በኋላ በተወዳደሩባቸው ውድድሮች በሙሉ በጣም ትልልቅ የሚባሉ ድሎችን እያስመዘገቡ ነው በሁለቱም ፆታዎች። ይሄ ደግሞ አገሪቱ ምን ያህል በርካታ ስኬታማ መሆን የሚችሉ የማራቶን አትሌቶች እንዳሏት የሚያሳይ ነው። በመጪው የቶኪዮ የዓለም ሻምፒዮና መስከረም ላይ በሚካሄደው ውድድር ላይ ኢትዮጵያ ከወዲሁ በወንዶችና ሴቶች ማራቶን ላይ የበላይነት ልታስመዘግብ እንደምትችል ፍንጭ የሰጠ ጉዳይ ነው። ይህንን ተከትሎ በፌዴሬሽኑ በኩልም የተነሱ አንዳንድ ሀሳቦች አሉ። አትሌቶች በየትኛው ውድድር ላይ ተወዳድረው ሲያሸንፉ የተሻለውን እምንምረጥ ወይንስ በሰዓታቸው የሚል ነገር አለ። አሁን እየገቡበት ካለው ሰዓት አንጻር ከተመለከትከው በሰዓት እንኳን ይወሰድ ቢባል በጣም በርካታ አትሌቶቻችን ከወዲሁ የቶኪዮ ዓለም ሻምፒዮና ተስፋችንን የሚያለምልሙ መሆናቸውን ያረጋገጥንበት ነው። ሌላው ገና ከፊታችን ደግሞ ለንደን ማራቶንና እንደዚሁም ደግሞ የቶኪዮ ማራቶንም ስለሚጀመር ትልቅ ተስፋ ያለን ይመስለኛል። እንግዲህ የቶክዮ ማራቶን ከአንድ ወር ከአስራ አምስት ቀን ግድም በኋላ ነው። ለንደን ማራቶን ደግሞ ከሶስት ወር በኋላ ይካሄዳል። በእነዚህ ውድድሮችስ በተለይ ለቶኪዮ የአለም ሻምፒዮን መዳረሻ እንዲሆንን ምን ውጤት ይጠበቃል? ከወዲሁ ከተፎካካሪዎች አንፃር አንጻር እንደሚታወቀው እንግዲህ ትልቁ የሚባለው ደረጃ ያለው የለንደን ማራቶን ኤፕሪል ሀያ ሰባት ወይም ደግሞ በእኛ አቆጣጠር ሚያዝያ አስራ ዘጠኝ ይደረጋል። ትልቁ ውድድር ይሄ ነው። በዚህ ውድድር ላይ እጅግ በጣም የአለማችን ፈጣን የማራቶን ሯጮች በሴቶችም በወንዶችም ይሳተፋሉ። ለቶኪዮ ትልቁም ምርጫ ውጤት ያስመዘግባሉ ተብለው የሚጠበቁት አትሌቶችም በእነዚህ ውድድሮች ላይ ነው የሚሳተፉት። በወንዶቹም በሴቶቹም እንኳን ከአንድ እስከ አስር የተሻለ ሰዓት ያላቸው በውድድሩ ላይ የሚሳተፉትን ብንመለከት ሶስት ኢትዮጵያውያን አሉ። በወንዶቹ አምስት ኬንያውያን፣ አንድ ኔዘርላንድ፣ አንድ ከጀርመን። በሴቶች ከአስሩ ምርጥ የሰዓት ካላቸው የለንደን ማራቶን ላይ ከሚሮጡት መካከል ሶስት ኢትዮጵያውያን፣ ሶስት ኬንያውያን፣ አንድ ኔዘርላንድ፣ አንድ ዩጋንዳ፣ አንድ አሜሪካ፣ አንድ ከታላቋ ብሪታንያ ይሳተፋሉ። እነዚህን ነገሮች ስትመለከት የለንደን ማራቶን ለቶኪዮ ውድድራችን የምናሳትፋቸውን አትሌቶቻችንን የምንወስንበት ብቻ ሳይሆን ምናልባትም በማራቶን ታሪክ አዲስ ነገር ሊፈጠርበት የሚችልም ውድድር ይሆናል ተብሎ ኮዱ ይጠበቃል። ምስጋናው በለንደን ማራቶን በሴቶችም በወንዶችም እጅግ ከሚጠበቁ ተፎካካሪዎች መካከል እነማን ይጠቀሳሉ? እንግዲህ ምናልባት አስገራሚ የሚሆነው በለንደን ኦሎምፒክ ላይ ከሚሳተፉት መካከል የቀድሞ የዓለም ሪከርድ ባለቤትና ሁለተኛው ፈጣን ሰዓት ሯጭ የሆነው ኤልዊድ ኪፕቾጌ በአርባ ዓመቱ ይሳተፋል። ሁለት ሰዓት ከዜሮ አንድ ከዜሮ ዘጠኝ አለው። ከዛ ወደ ኢትዮጵያን አትሌቶች ስትመጣ ሚልኬሳ መንገሻ፣ ታምራት ቶላ እንደዚሁ መሐመድ ኢሳ በወንዶቹ ይሳተፋሉ። ከአለማችን ፈጣን የማራቶን ሯጮች መካከል ከአንድ እስከ አስር ውስጥ የተካተቱ አትሌቶች ናቸው። በሴቶች ብንመለከት ከሁሉም በላይ አስገራሚው ነገር ይሄ ነው፣ የዓለማችን ሶስት ፈጣን የማራቶን ሯጮች ይሳተፋሉ። የአለም ሪከርድ ባለቤቷ ኬንያዊቷ ሩት ቺፕቴንጌ፣ እንደዚሁም ደግሞ ኢትዮጵያዊቷ ትዕግስት አሰፋ፣ እንደዚሁም ሲፋን ሃሰን። እነዚህ በደረጃ የአለማችን ከአንድ እስከ ሶስት ፈጣን ሯጮች ናቸው። የእነሱ ፉክክር በጣም ይጠበቃል። ከዛ በተረፈ መገርቱ አለሙ በቅርቡ ቫሌንሲያ ማራቶን ያሸነፈች አትሌት ነች። እንደዚሁም ደግሞ ሐበን ሀይሉም የምትሳተፍ ይሆናል። በተለይ ግን የሶስቱ ሴት አትሌቶች ክውክር አለም በሙሉ በግር ክፍሉ ቆሞ የሚመለከተው እጅግ በጣም አዋጊ ውድድር እንደሚሆን ይጠበቃል። ምናልባትም አመት ባልሞላ ጊዜ ውስጥ የአለም የሴቶች ማራቶን ለሶስተኛ ጊዜ ሊሻሻል ይችላሉ የሚለው ነገር ከወዲሁ ሰፊ መነጋገሪያ ሆኗል። እግር ኳስ በእንግሊዝ ፕሪምየር ሊግ ማንቸስተር ሲቲ ትናንት ወራጅ ቀጠና ውስጥ የሚገኘው ኤፕስዊች ታውንን በሜዳው ስድስት ለዜሮ ጉድ አድርጎታል። ለማንቸስተር ሲቲ ፊልፎደን ሁለት ግቦችን አስቆጥሯል። ማቴዮ ኮቫቺች፣ ጄሬሚ ዶኩ፣ ኤርሊንግ ኦላንድ እና ጄምስ ማካቲ አንዳንድ ግቦችን ከመረብ አሳርፈዋል። ሰላሳ ስምንት ነጥብ ያለው ማንቸስተር ሲቲ በኖቲንጋም ፎረስት በስድስት ነጥብ ተበልጦ አራተኛ ደረጃ ላይ ሰፍሯል። ኖቲንጋም ፎረስት ትናንት ሳውስ ሃምተንን ሶስት ለሁለት አሸንፏል። በ44 ነጥብ ሁለተኛ ደረጃ ላይ የሚገኘው አርሰናል ቅዳሜ ዕለት ከአስቶን ቪላ ጋር ሁለት እኩል ተለያይቶ ነጥብ ተጋርቷል። አንድ ተስተካካይ ጨዋታ ከሚቀረው ከመሪው ሊቨርፑልም በስድስት ነጥብ ይበለጣል። ሊቨርፑል ቅዳሜ ዕለት ብሬንትፎርድን በገዛ ሜዳው ሁለት ለዜሮ አሸንፏል። 26 ነጥብ ሰብስቦ 13ተኛ ደረጃ ላይ የሚገኘው ማንቸስተር ዩናይትድ ትናንት በገዛ ሜዳው ኦልትራፎርድ በብራይተን የሶስት ለአንድ ሽንፈት አስተናግዷል። ከባዶ ከመሸነፍ ያተረፈችውን ግብ ያስቆጠረው ብሩኖ ፈርናንዴሽ ነው። ኤቨርተን ቶትናምን ሶስት ለሁለት። ፉልሃም ላይስተር ሲቲን 2 ለ0 አሸንፏል። ኒውካስል ሴንት ጄምስ ፓርክ ስታዲየም አቅንቶ በበርመስ የአራት ለ1 ሽንፈት አስተናግዷል። ክሪስታል ፓላስ ዌስትሃም ዩናይትድን ሁለት ለዜሮ ድል አድርጓል። በ37 ነጥብ ነጥቡ ስድስተኛ ደረጃ ላይ የሚገኘው ቼልሲ ዛሬ ማታ ተስተካካይ ጨዋታውን ከዎልቭስ ጋር ያደርጋል። ቼልሲ ካሸነፈ የማንቸስተር ሲቲ አራተኛ ደረጃን ይረከባል። ቡንደስሊጋ። በጀርመን ቡንደስሊጋ መሪው ባየር ሚንሽን ቅዳሜ ዕለት ቮልስቡርግን 3 ለሁለት አሸንፎ ነጥቡን 45 አድርሷል። ቅዳሜ ዕለት ቦሩሲያ ሚንሽን ግላድ ባህን 3 ለ1 ድል ያደረገው ተከታዩ ባየር ሌቨርኩሰን 41 ነጥብ አለው። በ36 ነጥብ ሶስተኛ ደረጃ ላይ የሰፈረው አይንትራክት ፍራንክፉርት ዶርትሙንድን 2 ለ0 አሸንፎ ነጥቡን 36 አድርሷል። ቦሩሲያ ዶርትሙንድ በ25 ነጥብ 11ኛ ደረጃ ላይ ሰፍሯል። አምስተኛ ደረጃ ላይ የሚገኘው ላይፕሲሽ እና ከብላዩ የሰፈረው ሽቱት ጋር ሲያስፈርድ ልዩነታቸው የአንድ ነጥብ ብቻ ነው። ፍራይ ቡርግን ቅዳሜ ለት አራት ለዜሮ ድባቅ የመታው ሽቱትጋርት ሰላሳ ሁለት ነጥብ አለው። የመኪና እሽቅድድም ብሪታንያዊው የፎርሙላ አንድ የመኪና እሽቅድድም ተፎካካሪ ሌዊስ ሃሚልተን በዘንድሮ የ2025 የውድድር ዘመን የመጀመሪያ ውድድሩን አሸነፈ። በመርሴዲስ አሽከርካሪነቱ ለበርካታ ዓመታት በድል የሚታወቀው ሌዊስ ዘንድሮ ፉክክሩን የጀመረው በፌራሪ ተሽከርካሪ ነው። አድማጮች የስፖርት ጥንቅራችን በዚሁ ይጠናቀቃል። ማንተጋፍቶት ስለሽነኝ አስተያየት ጥቆማችሁ አይለን። መልካም ጊዜ። ጤና ይስጥልኝ።